ሜ በኦሮሚያ ክልል አወዳይና ጅማ ውስጥ ትላንት የተካሄዱ ሰልፎች በሰላም ሲጠላቀቁ ባሌ ሮቤ ውስጥ በተደረገ ሰልፍ ላይ አንድ ሰው ሕይወት ማለፉ ታውቋል። ባሌ ሮቤ ውስጥ እርምጃው የተወሰደው ሕግን ለማስከበር ነው ሲል የከተማ አስተዳደሩ ምላሽ ሰጥቷል። ሙክታር ጀማል ዝርዝሩን ያሰማናል። በኮቪድ-19 ወረርሽኝ ምክንያት የመንግስትን የሥራ ዘመን ማራዘምን ተከትሎ የድጋፍ እና ተቃውሞ ድምፆች መሰማታቸውን ቀጥለዋል። በምስራቅ ሐረርጌ አወዳይና ጅማ ከተማን ጨምሮ በተለያዩ አጎራባች ወረዳዎች ብልጽግና ፓርቲን እና የዶክተር አብይ አህመድን መንግስት የሚደግፉ ትዕይንቶች ተካሂደዋል። ጅማ ውስጥ የተደረገው የድጋፍ ሰልፍ የልማት ሥራዎች የተከናወኑበትም ነው ይላል ከአስተባባሪዎቹ አንዱ የሆኑት አቶ ድማማውን ንጋቱ ሰው በነበረው በተሰባሰበበት ቦታ ላይ የራሱን ስሜት ለመግለጽ ያደረገው የድጋፍ ስሜት ነበር እና በዚህ ውስጥም ከመስከረም ሰላሳም ከመስከረም ሰላሳ በኋላም እስከ መቼም ድረስ ይሄ መንግስት አገሪቷን የሚያስተዳድር ህጋዊ መንግስት መሆኑን እና መንግስት አሁንም በልማት ስራም ሆነ የትኛውን ሰልፍ ስራዎችን ሁሉም እየሰራ እንደሆነ ነው ህዝቡ እየገለጸ ያለው። ከጅማ ከተማ ውጭ በአካባቢው የት የት ነው ይህ የድጋፍ ሰልፍ የተደረገው? ለምሳሌ አጋሮ ከተማ ላይ ነበረ። ልሙ አካባቢ ወደ ልሙ ገነት ሸቤላ ነበረ ሽግሞ ቤራ። ብዙ የለም የሚባሉ ቦታዎች የሉም፣ ግን ህዝቡ ይሄንን ሰልፍ በሚያደርገው ሰዓት ሰልፍ ነው ሳይሆን ይሄ ሰልፍ የድጋፍ ሰልፍ ብቻ ሳይሆን የልማት ስራ እየሰራ የበጎ አድራጎት ስራ እየሰራ ከተማን እያቀዳ ሌላ ሌላ ስራ እየሰራ በዛው አጋጣሚ ደግሞ ለመንግስትና ለፓርቲ ያለውን ድጋፍ እየታየ ነበረ። በሌላ በኩል ትናንት በባሌሮቤ ከተማ ውስጥ ከአስራ አምስት እስከ ሀያ የሚሆኑ ወጣቶች ለተቃውሞ የወጡ ሲሆን ወዲያውኑ በጸጥታ አስከባሪዎች መበተናቸውን ከዚያው ያነጋገርናቸው እማኝ ገልጸዋል። ስሙ እንዲገለጽ ያልፈለገው ሰው ሰልፈኞቹ በእጃቸው ምንም አለመያዛቸውንና ድምፃቸውን ማሰማት እንደጀመሩ ብዙም ሳይቆዩ በተከፈተው ተኩስ አንድ ሰው በጸጥታ አስከባሪዎች መገደሉን የቆሰለም ስለመኖሩ ለአሜሪካ ድምፅ ተናግሯል ትናንትና በባሌ ሮቤ ጥቂት የሆኑ ቄሮዎች ሰላም ሰልፍ ተደርጎ ነበር ይህ ሰላም ሰልፍ በሰላም መንገድ እየተካሄደ ነበር ሰላም ሰልፍ እየተካሄደ የኦሮሚያ ልዩ ሀይል ፖሊስ ከኋላ መጥቶ ተኩስ ከፈቱበት ይህ ተኩስ በከፈቱበት ዛት አወል አድሮ የሚባል ቄሮ እዛ ነው የተገደለው ሰልፍ ብቻ ነው ወይ የተፈጠሩ ችግሮች ነበሩ ፖሊሶች ለምንድን ነው የተኮሱት ምንም ችግር አልተፈጠረም። ቄሮቹ በሰላም መንገድ ዱላ ራሱ ድንጋይም በእጅ አልተያዘም። የታሰሩትን የኦሮሞ ፖለቲከኞች እነ ጀዋር መሀመድ፣ በቀላ ገርባ እና አብዲ ረጋሳ ይፈቱልን፣ በህዝብ የምትዳደር መንግስታዊ እንትን ይቋቋምልን፣ ይሄ መንግስት ሳይሆን አሸባሪ ነው፣ ከእንትኑ ከመቀመጫው ይውረድ እያለ ነበር እና ይህን የኦሮሚያ ልዩ ሀይል በኋላ መጥቶ ሰው ከፈተበት በዛ ሰዓት ነው የሞተው። ጭንቅላት ላይ ነው የተመታው። በዛው ሰዓት ነው የሞተው ልጁ። ሌላ ደግሞ የተመቱ ልጆች አሉ። እጅ ላይ የተመቱ አሉ። አንዱ ላይ ሰው ነው የቆሰለ ማለት ነው። የሞተው ደግሞ አወል አብዱሮ የሚባል ወጣት ነው። የሟች ወጣት አወል አባት አቶ አብዱሮ ሙሐመድ አሊ ለቪኦኤ እንደገለጹት ጠዋት ከቤት የወጣው የአስራ ስምንት ዓመት ልጃቸው እግሩን ያመው ስለነበረ ወደ ሕክምና ልወስደው እየጠበቅኩት ሳለ ነው መገደሉን ያወቅኩት ብለዋል በጥይት ነው የተመታ ወደ እኔ ሲመጣ የሆነ እግር ላይ ታሞ ነበረ እግሩን ለማከም እኮ ነው ወደ እኔና ያልኩት ለዛ እኮ ነው ለዛ ነው በጥይት ተመጣው እየሄዳ እየመጣ እያለ ምን ሲሆን ነው የት የተመታው ወደ ህክምና ሲሄድ እኮ ነው እግሩ ያማል ወደ ህክምና ህክምና አደርሳሉ ና ነበር ወደ እኔ እየመጣው ነበረ እኔ የሚሰራበት ቦታ እየመጣ ነበር አወል እድሜው ስንት ነው አስራ ስምንት በምንድን ነው የተመታው የባሌ ሮቤ የከተማ አስተዳደር የተባለው እውነት መሆኑን ለቪኦኤ አረጋግጧል። የከተማይቱ የጸጥታ አስተዳደር ኃላፊ አቶ ሀብታሙ ከበደ የሚከተለውም ብለዋል። ያው ትናንት የተወሰኑት ግለሰቦች ሁከት ለመፍጠር በራሳቸው ተጠናኝቶ ሁከትና ብቅዱስ ሰላም እንዳይኖር መንግስት ከመስከረም ሰላሳ የለም በመባል ሁከትን ለመንሳት የተነሱ ስለሆነ መንግስት ደግሞ እንዳለና መንግስት መኖሩን የጸጥታ ኃይሉ የህዝቡን ደህንነትና ሰላምን ማስከበር የግድ ስለሆነ እኛ እንግዲህ የጸጥታው ክፍሉ ደግሞ የህዝብን አደራ በመቀበልና የህግ የበላይነት ለመስከበር የሚደረግ ስራ ስለሆነ ቀለሊት ሁሉ ሰላምን ለማስከበር የሚሰራ ስለሆነ ይሄንን ውቀትን ይጠብቅን ህዝቡ መልጠገፋም የጸጥታ ሀይሉ ደግሞ በወቅቱ እነዚህ ግለሰቦች ለመቆጣጠር ተችሏል ማለት ነው። ምን ያህል ሰው ነው የሞተው? ምን ያህል ሰውንስ ነው የቆሰለው? እርስዎ በሚያውቁት። እኔ እስከሚያውቀው ድረስ ያው የሞተው አንድ ነው፣ አንድ ተቆስሏል። የሚል ወሬም አለ። የሞተው አደጋው የስን ያለው አንድ ሰው ነው። ልጆቹም በጣት የሚቆጠሩ ጥቂት መሆናቸው ነበር የሚነገረው። ምናልባት እነዚህ ልጆች ሰልፍ አድርገውም ከሆነ ለመበተ ሌላ ዘዴ መጠቀም አይቻልም ነበር ወይ? እንደተባለው ከዛ በፊት መንግስት መስከረም ሰላሳ በኋላ የለም የሚባል ለማወጅ ስለሆነ ጥቂትነታቸው ሳይሆን የሚያስተላለፉት ሚሴ ደግሞ ከባድ ነው። አንደኛ ጥቂትነት ሳይሆን እዛ ሁከት ፈጥሮ ህዝቡን እንዲሰበሰብ ህዝቡ እንዲጋጭ መንግስት የለም ብሎ በጠራራ ፀሐይ ለማወጅ ስለሆነ የህዝብም አደራም ለማስከበር እና መንግስት መስከረም ሰላሳ እንዳለ እንደሚቀጥል ያው የተሰጣ ክፍሉ የግል በላነት ለማስከበር የተሰራ ስላ ነው። ማለትም ሰልፉን ለመበተን መግደል አስገዳጅ ነገር ነበረ ወይ? ምንድን ነው ለመግደል ለመተኮስ አስገዳጅ ሆኖ የነበረው በሌሎች መንገዶች መቆጣጠር አይቻልም ነበር ወይ? ነው ጥያቄ ያው እንትን ነው። በወቅቱ ያው ሰዎቹ ከዚህ በፊትም የተለያዩ ከተሞች ውስጥ ብዙ ነገሮች ተፈጥረዋል። እንግዲህ ወደ ሌላ እውቀት እና ከባድ እውቀት ይፈጠራል በሚል ህግን ለማስከበር የተደረጋ ስራ ነው እ ሆነ ብሎ የተደረጋ ስራ አይደለም። በባሌ ሮቤ ስለተገደለው ወጣት አወል አብዱሮ ጉዳይ ከክልሉ ባለስልጣናት ተጨማሪ አስተያየት ለማግኘት ባደረግኩት ጥረት የመንግስት ኮሚኒኬሽን ቢሮንና ፖሊስ ኮሚሽንን ለማግኘት በተደጋጋሚ ያደረግኩት ሙከራ አልተሳካም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።